እግዚአብሔር አምላካችን እየተመሰገነ ይሁን። የዛሬው ርዕሴ እግዚአብሔር አይለወጥም በሚል ርዕስ የተዘጋጀ ነው እና ሚልኪያስ 3 ቁጥር 6 መዝሙር 102 ከ25 እስከ 27 እና ዕብራውያን 13 ቁጥር 8 ላይ ያተኮረ መልእክት ነው። ባለፉት ጥቂት ሳምንታት በሀሳቤ ምንድን ነው የሁለት ሳምንት በተከታታይ የተናገርኩበት ክፍሎች አሉ። የእግዚአብሔርን ባህርያት በመጠኑ ብናሰሳቸው ጥሩ ነው የሚል ልቤ ውስጥ ሀሳብ ስላለ የእግዚአብሔርን ባህርያት ነው እየተመለከትን ያለ ነው እና የመጀመሪያው ስንመለከት ትንቢተ ኤርሚያስ 31 ቁጥር 14 ላይ ያለውን ነው ያየነው። እግዚአብሔር በጎ ነው። እግዚአብሔር በጎ የሆነ አምላክ ነው ቃሉን ባነብላችሁ ጥሩ ነው። ኤርሚያስ ሰላሳ አንድ ቁጥር 14 ምን አለ? እግዚአብሔር ከቁጥር 13 ጀምሮ ነው ያነበብኩ። በዚያን ጊዜም ድንግሊቱ በዘፈን ደስ ይላታል፣ ጎበዛዙቱና ሽማግሌዎቹም በአንድ ላይ ደስ ይላቸዋል። ልቅሷቸውንም ወደ ደስታ እመልሳለሁ፣ አጽናናቸውም አለሁ ከሐዘናቸውም ደስ አሰኛቸዋለሁ አለነ ቁጥር 14 የካህናቱንም ነፍስ በብዛት አረካታለሁ ህዝቤን ብሎ ህዝቡን በተለይ እያንዳንዱን አማኝ በጎነቴን ይጠግባል ብሎ እግዚአብሔር በጎነቱን የሚያጠግብ አምላክ ነው ለህዝቡ እና በጎነቴን ይጠግባል የሚለው ውስጥ የእግዚአብሔር አስደናቂ ባህሪ አለ አትሪቢዩት የሚባሉት ናቸው እና የእግዚአብሔር አትሪቢዩትስ አንዱ የሆነው የእግዚአብሔር በጎነት ነው እና እግዚአብሔር በጎነቱ ምንድነው? በምን በምን መልክ ነው የሚገለጠው? በጎነቱን ለህዝቡ የሚያጠገብ አምላክ ነው የሚለውን በደንብ ለመመልከት ሞክረናል። ከዛ ባለፈው ከማቋረጣችን በፊት ደግሞ መዝሙር 52 ቁጥር 8 ላይ እግዚአብሔር ምህረቱን በህዝቡ ላይ የሚያደርግ መሆኑን እግዚአብሔር መሀሪ አምላክ እንደሆነ እና ይሄ ምህረቱ የእግዚአብሔር ምህረት የእግዚአብሔር በጎነት የእግዚአብሔር አንዱ ባህሪ እንደሆነ ተመልክተን ነበር። እንግዲህ እግዚአብሔር መሀሪ ነው። ምህረቱ ከምንገምተው በላይ ነው። እግዚአብሔር በጎ ነው ማለት ደግ ነው። የመጨረሻ ደግ ነው። ደግነቱ ከምንገምተው ሁሉ በላይ ነው። እግዚአብሔር በጎነቱን በማጥገብ የታወቀ ነው። ፍጥረትን ሁሉ በበጎነቱ የሚያጠግብ አምላክ ነው እና አሁን ይህንን ባህርያቶቹን እንደዚሁ እንቀጥልባቸዋለን። እና በጣም አስደናቂ አስደናቂ ባህርያት አሉት። እና የዛሬው እግዚአብሔር አይለወጥም ነው። ይሄ እግዚአብሔር አይለወጥም የሚለውን ቃል በቲዎሎጂ ወይም በስነ መለኮት ቋንቋ ምን ተብሎ ይታወቃል? ኢሚቴብል ተብሎ ይታወቃል። ኢሚቴብል ነው። ሚቴብል የተባሉ ነገሮች ተለዋጭ ናቸው። እግዚአብሔር ግን ኢሚቴብል ነው። ኢም አፍራሽ ናት። እና የማይለወጥ ነው። ለውጥ የሚባል ነገር የሌለው ነው እና ብሉይ ኪዳንም ላይ አዲስ ኪዳንም ላይ እግዚአብሔር የማይለወጥ አምላክ መሆኑ ተገልጦ እናገኘዋለን። ቅድም ትዚላችሁ እንደሆነ ብሉይ ኪዳን ላይ ሁለት ጥቅሶችን ያነበብኩት ሚልኪያስ ምዕራፍ 3 ቁጥር 6 እኔ እግዚአብሔር አልለወጥም። ደግሞ መዝሙር 102 25 እስከ 28 አንተ ብለው ሲሉት ነው ያየ ነው። ዕብራውያን 13፥8 ላይ ደግሞ ጌታችን ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም ማን ነው? ያው ነው የማይለወጥ ነው። ስለዚህ አዲስ ኪዳንም ብሉይ ኪዳንም እግዚአብሔር የማይለወጥ አምላክ መሆኑን ነው የሚያሳዩት እና እንግዲህ የመጀመሪያው ክፍሌ ላይ ስመጣ ራሱን ርእሴን እግዚአብሔር አይለወጥም በሚል ንዑስ ርእስ ስር አንዳንድ ነገሮችን እንድንመለከት እፈልጋለሁ። ተመልከቱ ወገኖች ይሄ እግዚአብሔር አይለወጥም የሚለውን ነገር ልባችን ውስጥ ብናስቀመጥ እና በአይምሯችንና በልባችን ውስጥ ጽፈ ነው ብንቀመጥ በህይወታችን ዘመን ሁሉ ትልቅ መጽናናትና ትልቅ ድጋፍ እንደሚሆንልን አምናለሁ። እንግዲህ ቅድም እንዳልኩት ይሄ አንዱ የእግዚአብሔር ባህሪ ነው። እግዚአብሔር ባህሪያቶች አሉት። ከባህሪያቶቹ መካከል አንዱ የማይለወጥ መሆኑ ነው። እግዚአብሔር አይለወጥም ስለማይለወጥ የማይለወጥ አምላክ ስለሆነ ከፍጥረት መቶ መቶ የተለየ ነው። ፍጥረት በሙሉ ይለወጣል። እዚህ ስላይዴ ላይ ታዩ ከሆነ ይሄ ባህሪ እግዚአብሔርን ከፍጥረት ሁሉ የሚለየው ባህሪው ነው። እግዚአብሔር እንደ ፍጡራን አይደለም። ፍጥረት በሙሉ ይለወጣል፣ እግዚአብሔር ግን አይለወጥም። አሁን ወደዛ ወደ መዝሙር መቶ ሁለት ብትመጡ መዝሙር መቶ ሁለት ላይ ዘማሪው ይህንን መገለጥ በመንፈስ ቅዱስ ተቀብሎ የተናገራቸውን ነገሮች ስትመለከቱ በእውነት ትደነቃላችሁ። ምንድን ነው ያለው? ቁጥር 25 ላይ ከጥንት ጀምሮ የምድርን መሰረት መስርተሃል አንተ እና ሰማያትም የእጆች ስራዎች ናቸው። ቁጥር 26 እነሱ ይጠፋሉ፣ አንተ ግን ትኖራለህ። አሁን እነሱ ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ እነሱም ይለወጣሉ። አንተ ግን ቁጥር 27 ያው ነህ፣ አመታቶችህም መጨረሻ የላቸውም። በጣም የሚገርም ንጽጽር ነው እዚህ ጋር እየተጻፈ ያለው ፍጥረት በሙሉ ይለወጣል፣ እንደ ልብስ ያረጃል። ፍጥረት በሙሉ ይቀየራል፣ ግን አንድም አይቀየራል፣ አንድም አይለወጣል። ማን ነው ነው የሚለው? አንተ ነህ። አንተ ግን ትኖራለህ፣ እነሱ ይጠፋሉ። አንተ ትኖራለ፣ እነሱ ይጠፋሉ። መኖራቸው ይረሳል፣ ከህልውና ውጭ ይሆናሉ። አንተ ግን ትኖራለህ፣ ነዋሪ ነህ። እነሱ ይለወጣሉ፣ አንተ ግን ያውነህ ያውነህ የሚለው ቃል በአማርኛ በሂብሩ እንዳለህ የምትቀጥል ነህ የሚል ነው። በአማርኛ ያው ነው የሚለው ቃል ይህንን ለማስቀመጥ የምንጠቀምበት ቃል፣ አንተ ግን ያውነህ ያው ነህ ዛሬ የሚያው ነህ ነገ የሚያው ነህ ተነገወዲያ የሚያው ነህ። መለወጥ የሚባል ነገር የለብህም። እንግሊዝኛው ዘሴምነህ ብሎ ነው ያስቀመጠው እና እግዚአብሔር አምላክ የማይለወጥ ፈጽሞ ለውጥ የሌለበት አምላክ ነው። ስለዚህ አንዳንድ ነጥቦችን እዚህ ጋር ለማስቀመጥ ሞክሬ አለሁ። እግዚአብሔር በህልውናው የማይለወጥ አምላክ ነው። በኤግዚስታንሱ የማይለወጥ አምላክ ነው እግዚአብሔር እግዚአብሔር በፍጹምነቱ የማይለወጥ አምላክ ነው። ፍጹም ነው፣ ምድርና ሰማይ ከመፈጠራቸው በፊት ፍጹም ነው፣ ምድርና ሰማይ ከተፈጠሩም በኋላ ፍጹም ነው፣ ምድርና ሰማይ ካለፉም በኋላ ፍጹምነቱ የማይለወጥ አምላክ ነው። እግዚአብሔር በፈቃዱና በዓላማው አይለወጥም። እግዚአብሔር ፈቃድ አለው። እኔ እንዲያውም ይሄንን ፈቃዱን በእያንዳንዳችን ሕይወትም ውስጥ እግዚአብሔር የተለየ ፈቃድ አለው። ለእኔ የተለየ ፈቃድ አለው። ለአንቺ ለሰዎች በሙሉ የተለየ ፈቃድ አለው። ፈቃዱ አይለወጥም። በዓላማው እግዚአብሔር አይለወጥም። የዓለምን ታሪክ የሚመራ ዓላማ አለው። አስደናቂ የሆነ አሰራር አለው። በቃል ኪዳኖቹ በፍጹም የማይለወጥ አምላክ ነው። አሁን ባለፈው ባህሪያቶቹ ቅድም ጠቀስ ሳደርግ ኤርሚያ 31 ቁጥር 14 ላይ ያለውን ለምሳሌ ቃል ኪዳን ነው፣ ሕዝቤ በጎነቴን ይጠግባል ብሎ ተናግሯል እግዚአብሔር። ሕዝቡን ከበጎነቱ በማጥገብ የተትረፈረፈ አምላክ ነው፣ የማይለወጥ ነው። አሁንም ለዘላለምም ሕዝቡን በበጎነቱ ያጠግባል። አንዳንድ ደስ የማያሰኙ ነገሮች የማይለወጡ የእግዚአብሔር ነገሮች አሉ። ፍርዱ አይለወጥም፤ በኃጢአተኞችና በበደለኞች ላይ ይፈርዳል። እውነቱ አይለወጥም፣ ኃይሉ አይለወጥም፣ ጥበቡ እውቀቱ በፍጹም አይለወጥም እና ይሄ የኛ እግዚአብሔር የማይለወጥ አምላክ መሆኑን ማወቅና መረዳት ለአማኞች በጣም በጣም አስፈላጊ ነው። እዚህ ጋር እንደዚህ ብያለሁ፣ እግዚአብሔር በፍጥረት ውስጥ ለውጥ ያመጣል። ፍጥረት ለለውጥ የተመደበ ነው። በተለያዩ ሁኔታዎች የተለያየ ምላሽን ይሰጣል። እግዚአብሔር ነገር ግን በሱነቱ ፍጹም አይለወጥም። አሁን ለተለያዩ ሁኔታዎች የተለያዩ ሪአክሽኖች እግዚአብሔር ይሰጣል። ግን ዓላማው፣ ፈቃዱ፣ ኃይሉ፣ ጥበቡ፣ ሁሉ ነገር እንዳለ ነው። የሚቀጥለው አንድ የቴዎሎጂ እንቅስቃሴ ነበር ከተወሰነ ዓመት በፊት። አሁንም አለ። እዚህ አሜሪካ ነው የተጠነሰሰው። እግዚአብሔር ፕሮግረሲቭ የሆነ ለውጥ ያሳያል የሚል አስተምሮ የሆነ ዩኒቨርሲቲ ውስጥ ተጀምሮ ነበር እና የብዙ ሰዎችን አይምሮ አበላሽቷል። የእኛ እግዚአብሔር ለውጥ የሚባል ነገር የማይነካው አምላክ ነው። እንዳለ ነው፣ እንዳለ የማይለወጥ አምላክ ነው። ለዚህ ነው መዝሙር መቶ ሁለት በጣም አስደናቂ በሆነ መልኩ ፍጥረታትን የፈጠርከው አንተነህ እነሱ ይለወጣሉ የመለወጥ ነገር ውስጣቸው ኢምቢልት ነው። በተለይ ይሄ ለውጥ የሚባለው ነገር በተለይ በፍጥረት ላይ ሞትን ጀምሮ ሕመምን ስቃይን ጀምሮ ያለው ነገር በሙሉ የመጣው አዳምና ሔዋን ኃጢአት ከመስራታቸው በኋላ ነው። ከዛ በፊት እንደዛ አልነበረም እና ፍጥረት ይለወጣል፣ እሱ ግን አይለወጥም። ፍጥረት ይጠፋል፣ እሱ ግን ለዘላለም ይኖራል። ፍጥረት ሲጀመር እንደዚህ አልነበረም። በኃጢአት ምክንያት እንደዚህ ይሆናል። እግዚአብሔር ግን አይለወጥም። እግዚአብሔር ይመስገን። ስለዚህ ሚልክያስ ሶስት ቁጥር ስድስትን እና መዝሙር መቶ ሁለት ሀያ አምስት እስከ ሀያ ስምንትን በአይምሯችን ውስጥ መያዝ በህይወታችን ዘመን የምናያቸውን ለውጦች በሙሉ እንዴት እንቋቋማቸዋለን፣ እንዴት እንይዛቸዋለን የሚለውን ነገር ስናስብ መጽናኛ መልህቅ ሆኖ ሊጠብቀን የሚችል ነገር ቢኖር የእግዚአብሔር አለመለወጥ ብቻ ነው እና ወገኖች ይህንን እንድታስቡ እፈልጋለሁ። የእግዚአብሔርን ባህሪ አንዱ የእግዚአብሔር ባህሪ አለመለወጡ ነው። ግን በሁለተኛ ስላይዴ ላይ እግዚአብሔር አይለወጥም ስንል ምን ማለት ነው የሚለውን ጥቂት እንድናስብበት እፈልጋለሁ። አንድ ሶስት ነገሮች እዚህ ጋር አስቀምጫለሁ። እግዚአብሔር አይለወጥም ስንል በሱነቱ በአምላክነቱ፣ በፈጣሪ ችሎታው፣ ኃይሉ፣ ጥበቡ ውስጥ የሚሻሻል ነገር የለም ማለት ነው። ማለት የሚሻሻል ነገር የለም፣ የሚሻሻል የሚቀንስ የሚጨምር ወይም ደግሞ የሚሻሻል ነገር መጨመር መቀነስ የሚባል ነገር የሌለው ነው። ሁለ ነገሩ እንዳለ የሚቀጥል ነው። ይህንን ማለታችን ነው። እግዚአብሔር አይለወጥም ስንል መሻሻል የሚባል ነገር የለም። እሱ ከመሻሻል የላቀ ነው። እግዚአብሔር ይመስገን። ሁለተኛው ነጥብ እዚህ ላይ ከመለወጥ የተለየ ባህሪ አለው። ምን ማለት ነው? መለወጥ የሚባለው ነገር ሁል ጊዜ የሚያሳያቸው ነገሮች አሉ። አሁን ሰዎች ሲለወጡ ወይም ነገሮች ሲለወጡ የሚያሳዩን ነገር ወይ ጉለት አላቸው ወይ ደግሞ የሆነ ከጉለት ውጭ የሆነ የሚቀነስ ነገር አላቸው። እዚህ ጋ እንዳስቀመጥኩት ሙሉ ያልሆነ ነገር አላቸው። አለመብቃት አላቸው። ድካም አላቸው። አለማወቅ አላቸው። ብዙ ጉለቶችን፣ መጨመር መቀነስን ሁሉ የሚጠቁም ነገር ነው መለወጥ የሚባለው ነገር። እግዚአብሔር ድካም የሌለው ነው። ለደካማ ግን ምን የሚሰጥ ነው? ሀይል የሚሰጥ ነው። እግዚአብሔር ሙሉ ነው። ለጎደሉ ሙላትን የሚሰጥ ነው። እግዚአብሔር ደግ ነው። በደግነቱ ቅድም እንዳልነው የሚያጠግብ ነው። ምሕረቱ ከምንገምተውና ከምናስበው በላይ ነው። እግዚአብሔር ፍጹም ስለሆነ ምንም ጉለት ስለሌለው መለወጥ አያስፈልገውም። ይህንም በተመለከተ አንድ ከመቶ ዓመት በፊት በጣም ታላቅ ሰባኪ የሆነ ሰው በዚህ ጥቅስ ላይ በሚልክያስ ሶስት ላይ የተናገረውን ነገር አንብብ ያለው ምን አለ እግዚአብሔር አይለወጥም አለና ለምን ይለወጣል? መለወጥ ለምን ያስፈልገዋል አለና። ሁሉን የሚችል ነው፣ ሁሉን የሚያውቅ ነው፣ ሁሉ ጥበብ የእሱ ነው፣ ሁሉ ሁሉ ነገር። ስለዚህ መለወጥ አያስፈልገው። እኛ መለወጥ ያስፈልገናል። ተለዋጮች ነን፣ እንለወጣለን። ያው እናረጃለን፣ እንታመማለን፣ እንደክማለን። ብዙም ማናውቀው ነገር አለ። እኛ መለወጥ አለብን። እግዚአብሔር ግን ሁሉን የሚያውቅ ሁሉን የሚችል ስለሆነ መለወጥ የለበትም። ደግሞም አይለወጥም። ሶስተኛው ነጥቤ እዚህ ጋ ያስቀመጥኩት ለውጥ ከሚያስከትል ተጽዕኖ ውጪ ነው እግዚአብሔር። አሁን ይህንን ስትመለከቱ አንድ ነገር እንድታስተውሉ እፈልጋለሁ። አሁን ፍጥረት በሙሉ እግዚአብሔር ይሁን በማለት ሰማይና ምድር ይሁኑ ሰማይና ምድርን ፈጠረ። ፍጥረትን በሙሉ ከዛ በኋላ ፈጠረ። እግዚአብሔር ይሁን ዘፊያት ፉልፊልመንት ይባላል። ይሁን አለ ሆነ። ይሁን አለ ሆነ። ፍጥረትን በሙሉ ሲፈጥር እግዚአብሔር ፍጥረትን በሆነ ነገር ቀንብቦታል ይባላል። ማለት እንደ ቦክስ ውስጥ አስቀምጦታል። ያ የሆነ ነገር ጊዜ ነው። እግዚአብሔር ጊዜ የማይገዛው አምላክ ነው፣ ከጊዜ ውጭ ነው። ፍጥረት በሙሉ ያለው ግን በጊዜ ውስጥ ነው። ምናልባት ዘፍጥረት ምዕራፍ አንድን በጥንቃቄ አንብባችሁ ከሆነ ቁጥር 14 ላይ ስትመጡ እግዚአብሔር በሰማይ ያሉ ከዋክብትን እና እነዚህ ፕላኔቶችን የሚያበሩትን ነገሮች ሁሉ የፈጠራቸው ለምንድን ነው ይላል? ለሳምንታት፣ ለወራት፣ ለዓመታት ምን እንዲሆኑ ነው? ምልክት እንዲሆኑ ነው ይላል። ጊዜ በሙሉ የሚባለው ነገር ለሰዎች ነው የተፈጠረው፣ ለፍጥረት ነው የተፈጠረው። እግዚአብሔር ከጊዜ ውጭ ነው። ስለዚህ ጊዜ በሰዎች ላይ በፍጥረት ላይ ለውጥ ያመጣል። አሁን ይህንን እንጨት ውጭ ያስቀምጠ ነው ወይም እዚህም እንዳለ ለተወሰነ ዓመታት ቢቆይ ወይ ፎሲላይዝድ ይሆናል ወይም ደግሞ ይበሰብሳል። በተለይ ሞይስቸር ከነካው ጊዜ ይለውጠዋል። በጊዜ ውስጥ የማይለወጥ ነገር በፍጹም የለም። እግዚአብሔርን ግን ጊዜ አይለውጠውም። እንግዲህ ርዕሴ ምንድን ነው? ለውጥ ከሚያስከትል ተጽዕኖ ውጭ ነው እግዚአብሔር። እኛ ለውጥ የሚያስከትል ተጽዕኖ ውስጥ ነው ያለ ነው። ስለዚህ እግዚአብሔር ከዛ ውጪ ስለሆነ ይሄ የመዝሙር 102 ጸሐፊ ቁጥር 27 ላይ ሲመጣ ዓመቶችህ አለና መጨረሻ የላቸውም። ዓመቶቹ መጨረሻ የላቸውም። እንደኛ እንደ ሰዎች በዓመት የሚለካ ስብዕናና ሕይወት አይደለም ያለው። ዘላለማዊ ነው፣ ጥንት ምድርና ሰማይ ከመፈጠሩ በፊት ዘላለማዊ ነው። ምድርና ሰማይ ካለቁ በኋላም ዘላለማዊ ሆኖ እግዚአብሔር አምላክ ይቀጥላል። ጊዜ አይገድበውም። ከጊዜ ገደብ ውጭ ነህ ማለት ነው። እንግዲህ በሱ ዘንድ ጠዋትና ማታ የሚባል ነገር የለም። 2023 2024 የሚባል ነገር የለም። ይሄ በሙሉ የተሰጠው ለማን ነው? ለእኛ ነው፣ በጊዜ ቁጥጥር ውስጥ ስላለን። እግዚአብሔር ግን ከጊዜ ሁሉ በላይ ነው። ስለዚህ እግዚአብሔር አይለወጥም ስንል ሶስት ነገሮች ማሰብ አለብን። በሱነቱ ለውጥ የለውም ከመለወጥ ባህሪ የተለየ ባህሪ ነው ያለው። እና ለውጥ የሚያስከትሉ ነገሮች በሱ ላይ ተጽዕኖ የላቸውም። ይህንን አምላክ መታመን እንዴት በረከት ነው! እንዴት መታደል ነው! እንዴት እንዴት አስደናቂ ነገር ነው! ይህንን አምላክ መታመን ምክንያቱም እኛ የተከበብነው ለውጥ በሚያመጡ ለውጥ በሚያስከትሉ ነገሮች ነው። እራሳችንም እንለወጣለን። ግን በዚህ በማይለወጠው እግዚአብሔር ላይ የምንታመን ከሆነ ይሄ የማይለወጠው እግዚአብሔር ወዳዘጋጀልን አስደናቂ እና ዘላለማዊ በረከት ውስጥ የምንገባ ሰዎች ሆነናል ማለት ነው። ሶስተኛ፣ ይህንን ሀሳብ ስናስብ የእግዚአብሔርን ቃልም ማሰብ በጣም አስፈላጊ ነው እና የእግዚአብሔርን ቃል ትንሽ ብጠቅሰው ጥሩ ነው። የእግዚአብሔር ቃል አይለወጥም። አሁን ስለ እግዚአብሔር አጠቃላይ ሁኔታን የተናገርኩት፣ ግን ቃሉንም ማሰብ ጥሩ ነው። የማይለወጠው እግዚአብሔር የማይለወጥ ቃልን ሰጥቶናል። ስለዚህ የእሱ ቃል ልክ እንደሱ በፍጹም አይለወጥም። አሁን ይህንም ማሰብ በጣም አስፈላጊ ነው። የእግዚአብሔር ቃል ጉድለት ስለሌለው አይሻሻልም። ምናልባት ከዚህ በፊት ስናገር ሰምታችኋል ብዬ አስባለሁ። የእግዚአብሔር ቃል መጽሐፍ ቅዱስ 66 መጽሐፍት የተጠረዙበት ነው። የተጻፈበት ጊዜ 1500 ያህል ዓመት ውስጥ ነው የተጻፈው በዚህ 1500 ዓመት ውስጥ አርባ የሚሆኑ ጸሐፊዎች ጽፈውታል። እነዚህ አርባ የሆኑ ጸሐፊዎች በተለያየ ጊዜ፣ በተለያየ የጂኦግራፊ ቦታ የተቀመጡ እና የተለያየ ባህል ውስጥ የነበሩ ናቸው። ግን ስልሳ ስድስቱ መጽሐፍት በአርባ የተለያዩ ሰዎች በተለያየ ጊዜ ቢጻፍም መልእክቱ ግን አንድ ነው። የማን ቃል ስለሆነ? የራሱ ቃል ስለሆነ እና አይለወጥም። ይገርማቸዋል። ከራሱ የተነገረ ነው ሰዎች እንዲጽፉት አድርጎ ነው። እግዚአብሔር እንዲጻፍ ያደረገው እና የማይለወጥ ነው። እዚ ጋር አንድ ነገር ልንገራቸው። መቼም ሰዎች የአምልኮ መንፈስ ስላላቸው የሆነ የሆነ ነገር የሚናገሩ ሰዎች ጋ ቢቀርቡና ሰዎች የሚናገሩትን ንግርት ወይም ደግሞ እንደ ትንቢት ነገር ቢሰሙ ደስ ይላቸዋል። በዚህ ዘመን እግዚአብሔር ከእንደዚህ አይነት ችግር ቃሉን በአስደናቂ መንገድ ጠብቆ አቆይቶታል። እንዴት ነው መሰላችሁ? የእግዚአብሔር ቃል ከመጀመሪያ ጀምሮ በጽሑፍ ነው ተመዝግቦ የተቀመጠው። ከመጀመሪያ ጀምሮ ለምንድን ነው ብላችሁ ብትጠይቁ፣ ታየኝ፣ ተገለጠልኝ፣ ተሰማኝ የሚሉ ሰዎች ቃሉን እንዳይበርዙት ነው። አሁን ታየኝ፣ ተገለጠልኝ፣ ተሰማኝ የሚሉ ሰዎች ቃሉን እንዳይበርዙት በመጀመሪያ ከመጀመሪያ ጀምሮ ቃሉን ሲሰጥ ጀምሮ በጽሁፍ እንዲቀመጥ ነው ያደረገው እግዚአብሔር የተጻፈውን እንኳን ለመለወጥ ከፍተኛ ትግልና ከፍተኛ ትንቅንቅ ተደርጓል ቅድም ያነበብኩላችሁ ቃል አለ አንደኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 24 ላይ ይሄ ስለ እናንተ የተቆረሰው አካሌ ነው የሚለውን ኖ ኖ ኖ ይሄን መስማት አንፈልግም ይህንን በጭቀም ማውጣት አለብን ብለው ሰዎች በጭቀው አውጥተውታል ግን ይሄ ሁሉ እንዳይሆን በተለይ በታየኝ በተገለጠልኝ በተሰማኝ እንዳይለወጥ ከመጀመሪያ ጀምሮ በጽሁፍ ነው የተቀመጠ። አሁን በዚህ ባለንበት ዘመን ሊበራልስ የሚባሉ ብዙ በቤተክርስቲያንና በስኮላርሽፕ ላይ የተቀመጡ ሰዎች አሉ። ስለ ቋንቋና ስለ ጽሁፍ የሚናገሩት ነገር የእግዚአብሔር ቃል ከሚናገረው የተለየ ነው። ቋንቋና ጽሑፍ ጽሑፍ በዚህ በሬዲዮም ሰምቻለሁ፣ እና በጣም ልክ አይደላችሁም ብዬ ማስረጃ ሰጥቻችኋለሁ። መጽሐፍ ተጻፈ የሚል ቃል ተጽፎ የምታገኙበት የመጀመሪያው የመጽሐፍ ቅዱስ ክፍል ዘፍጥረት ነው። ዘፍጥረት ምዕራፍ አምስት ላይ የአዳም ዘር መጽሐፍ የሚል ነው ራሱ ሲጀምር ያለው መጽሐፍ። ዘፍጥረት ላይ መጽሐፍ የሚል ቃል ተጽፎ ይገኛል። አዎ ይገኛል። ብዙዎች ግን መጽሐፍ ቅዱስ ላይ ስለ የአዳም የትውልዱ መጽሐፍ ይህ ነው ብሎ ነው ተመልከቶ፣ እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ ያደረገው። ያኔ ዘፍጥረት ላይ የትውልድ መጽሐፍ ተጽፎ ተመዝግቦ ተቀምጧል። እና ምን ይሉናል ዘመናዊ ሰዎች? የመጽሐፍ ቅዱስ ታሪክ በቃል ሲነገር ቆይቶ ቆይቶ ቆይቶ በኋላ ነው የተጻፈው። ምክንያቱም ሰዎች ልክ በኢቮሉሽን ሀሳብ ነው የሚያስቡት ሰዎች ከእንስሳነት ወደ ሰውነት ከዝንጀሮነት ወደ ሰውነት አድገው መጽሐፍ ቋንቋ ተምረው እንዳገኙ ነው የሚናገሩት። ግን አዳም ሲፈጠር ከሙሉ ቋንቋ ፓኬጅ ጋር ነው የተፈጠረው። ልክ አዳም እግዚአብሔር ከፈጠረው በኋላ የምድርን ፍጥረታት በምን ስም እንደሚጠራቸው ያይ ዘንድ እግዚአብሔር አመጣለት። እያንዳንዱን እንስሳ፣ እያንዳንዱን እጽዋት ስም ሰጠው። እስከ ዛሬ ድረስ አዳም የሰጠው ስም በሂብሩ ቋንቋ ትክክለኛ ትርጉሙን እንደያዘ ነው ያለው። እና እግዚአብሔር ቃሉን እንደተጻፈ አስቀመጠው። ስለዚህ በታየኝ በተሰማኝ በተገለጠልኝ እንዳይቀየር አስደናቂ በሆነ ጥበቡ ጠብቆታል። ሳይለወጥ ቀጥሏል። ቃሉ አይለወጥም። የሚቀጥለውን ጥቅስ ማንበብ ጥሩ ነው ብዬ አንድ ጥቅስ እዚህ አስቀምጫለሁ። ዘህልቁ ምዕራፍ 23 ቁጥር 19 ላይ ይሄ የፓጋን ነቢይ ነው፣ ግን እግዚአብሔር አንደበቱን ተቆጣጥሮ የራሱን ቃል እንዲናገር አድርጎታል። በለዓም የሚባለው ምን አለ? ዘህልቁ 23 ላይ ሀሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። እሱ ያለውን አያደርገውምን የተናገረውንስ አይፈጽመውምን ብሎ ተናገረ። ይሄው በለዓም ነው። እስራኤልን በሙሉ በምድረ በዳ ላይ በየድንኳን ተቀምጠው ካየ በኋላ በእስራኤል ላይ እርግማን የለም፣ በእስራኤል ላይ እርግማን የለም። በእኛ ላይ እርግማን የሚባል ነገር አይሰራም፣ በአማኞች ላይ ምክንያቱም የሚጠብቀን አይተኛም። ደግሞ ምን አያደርግም? አያንቀላፋም። የወደቁ የሰው ልጆች በሌላ ጎኑ እውነትን ለማጠፍ ይፈልጋሉ። አይምራቸውን ይቀይራሉ። ወረተኞች ናቸው። ለሌሎችን ሌሎችን በተሳሳተ መንገድ ይረዳሉ፣ ራሳቸውንም በተሳሳተ መንገድ ይረዳሉ። ይህንንም ሆነ ብለው ወይም ሳያውቁ ያደርጋሉ። እግዚአብሔር ግን ሁልጊዜ እውነተኛ በእውነት የጸና ኃይሉ የማይለወጥ ፍቅሩ፣ ጥበቡ የማይለወጥ የማይቀየር መለወጥ የሌለበት ነው። ያዕቆብ ስለዚህ ተናግሯል። የመለወጥ ጥላ የሚባል የለበትም ብሎ የመለወጥ ጥላ እራሱ የመለወጥ ጥላ የሚባል ነገር የለበትም። እግዚአብሔር ሁል ጊዜ አንድ ነው። ክብር ለእግዚአብሔር ይሁን። ትንቢተ ኢሳይያስ ላይ እንዲህ የሚል ቃል ተጽፎ ታገኛላችሁ። ኢሳይያስ 40 ቁጥር 6 እስከ 8። ጩህ የሚል ሰው ቃል ምን ብዬ ልጩህ አልኩ። ስጋ ለባሽ ሁሉ ሳር ነው ክብሩ ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው አለና ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች ይላል። እኛ እንጠወልጋለን፣ እንረግፋለን። ፍጥረት ሁሉ ልክ እንደዛ ነው። የእግዚአብሔር ቃል ግን ለዘላለም ጸንቶ የሚኖር የማይለወጥ ነው። እግዚአብሔር አይለወጥም፣ ቃሉም አይለወጥም። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 16 ቁጥር 17 ላይ ሰማይና ምድር ያልፋሉ ቃሌ ግን ምን አያደርግም? ብሏል። አያልፍም ብሏል። በትውልድ ሁሉ የእግዚአብሔር ነገር በፍጹም አይለወጥም። በሱ ውስጥ ያለው ነገር ሁሉ አንድ አይነት ነው ወገኖች። ይህንን የምትናገረው ለምንድን ነው ብላችሁ ልጠይቁ እንችላላችሁ። አሁን እኔ በተከታታይ የምናገረው የእግዚአብሔር ባህርያትን ነው። ከባህርያቱ መካከል በጣም የተለዩ ባህርያቶቹ መካከል አንዱና ለሌሎች ሰዎች የማይሆነ ባህሪ ይሄ ብቻ ነው። ሌሎችም አሉ። የማይለወጥነቱ ማለት እዛ መግቢያ ጋ ስናገር የእግዚአብሔር ባህርያት ሁለት አይነቶች ናቸው። ይህንም ብታስታውሱ ጥሩ ነው። የሚተላለፉና የማይተላለፉ ባህሪያት አሉት። ኮሚኒኬብልና ኢንኮሚኒኬብል ተብሎ ነው የሚታወቁት። ኮሚኒኬብል የተባለው እግዚአብሔር ፍቅር ነው፣ ባህሪው ነው ፍቅር። እኛም ይኖረናል፣ እንዋደዳለን፣ እንፋቀራለን። እግዚአብሔር ለሰው ያስባል፣ ባህሪው ነው። እኛም እናስባለን፣ የተወሰነ መጠን እናስባለን። እግዚአብሔር አዋቂ ነው፣ እኛም የሆነ እውቀት አለን። እግዚአብሔር ጥበብ ነው። እኛም የሆነ ጥበብ ጥበብ አለን። እግዚአብሔር የሰጠን ጥበብ ይሄ ኮሚኒኬብል ነው፣ የሚተላለፍ ነው። አለመለወጥ ግን የማይተላለፍ ነው። እኛ እንለወጣለና፣ እግዚአብሔር ብቻውን ግን ምንድን ነው? የማይለወጥ አምላክ ነው። እኛ እንለወጣለን፣ እሱ አይለወጥም። ቃሉ አይለወጥም። የእኛ ቃል ሊለወጥ ይችላል። እና የሚገርም ነው። እግዚአብሔር እየተመሰገነ ይሁን የሚቀጥለው ነጥቤ እቅዱና ዓላማዎቹ ደግሞ አይለወጡም። እግዚአብሔር በፍጥረታ ዓለም ውስጥ አጠቃላይና ዝርዝር እቅዶች አሉት። በፍጥረታ ዓለም ውስጥ ብቻ አይደለም፣ ስለ እያንዳንዳችን ሕይወት እግዚአብሔር እቅድ አለ። ለእያንዳንዳችን ሕይወት ራሱን የቻለ ፈቃድ አለ እግዚአብሔር። ይህንን ምናልባት ሰዎች በደንብ ላይገባቸው ይችላል፣ ምክንያቱም በአንዳንድ ነገሮችን የምናየው በጥቅል መልኩ ነው። ግን በግል በግል እግዚአብሔር ለኛ የሚያስብ በግል ፈቃድ ያለው በግል የሚጠነቀቅልን አምላክ ነው። ለግላችን ለእያንዳንዳችን አይመስልም፣ ግን እውነት ነው ወገኖች። እግዚአብሔር ያስብልናል፣ ይጠነቀቅልናል። እግዚአብሔር ፈቃድ አለው ለእኛ የዘላለም እቅዱ እና አሰራሩ መርሆ በእያንዳንዳችን ህይወት ሊያደርግና እንዲሆን የፈቀደው ነገር ሰው አሜሪካ ሄዶ ኢትዮጵያ ሄዶ ወይ ዩሮፕ ሄዶ ሊለወጥ አይችልም። እግዚአብሔር እቅድና ዓላማ አለው። ስለዚህ እንደ ሰዎች እቅድ እቅድ ሀ ካልሆነ እቅድ ለ የሚል ነገር የለውም። እግዚአብሔር ፕላን ኤ እና ፕላን ቢ ሲባል ሰምታችኋል። ፕላን ኤ ከተሳካ ካልተሳካ፣ ፕላን ቢ፣ ፕላን ቢ ካልተሳካ፣ ፕላን ሲ እንደዛ የሚባል ነገር የለም። እግዚአብሔር እቅዱ ወጥ ነው። ፕላን ኤ እና ፕላን ቢ የሚቀያየር እቅድ የለውም እግዚአብሔር ይሄ የእግዚአብሔር እቅድ ይገርማቸዋል። ሊደናቀፍ የሚችል እቅድና ጥበብ አይደለም። የማንም ሊያደናቅፈው የሚችለው ኃይል የለም። በምድር ላይ ስልጣኔ፣ ጥበብ፣ ኃይል፣ ችሎታ፣ ኒኩሌር ቦምብ ወይም ደግሞ ስልጣኔ የእግዚአብሔርን እቅድና የእግዚአብሔርን ዓላማ ሊቀይረው አይችልም። ምሳሌዎች ብዬ የጻፍኳቸው ነገሮች አሉ። ባነብላችሁ ጥሩ ነው። አንድ አራት ጥቅሶች ናቸው። ጥሩ ነው ማንበቤ። ኢዮብ ምዕራፍ 42 ቁጥር ሁለት ላይ ኢዮብ በዛ በህመሙ ጊዜ ልክ ሊፈወስ ሲል እግዚአብሔርን አይቶ የተናገረው ነገር ሁሉን ታደርግ ዘንድ ቻይ እንደሆንህ ሀሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ አለ። ሁሉን ለማድረግ ቻይ ነው ሀሳቡን የሚከለክል ከቶ ማንም የለም። መዝሙር 33 ቁጥር 11 የእግዚአብሔር ምክር ለዘላለም የልቡም ሀሳቦች ለትውልዶች ሁሉ ይጸናል። በጣም የሚገርም ነው። ለዘላለም የልቡ ሀሳቦች ለትውልዶች ሁሉ ምሳሌ 19 21 በሰው ልብ ብዙ ሀሳብ አለ። የእግዚአብሔር ምክር ግን እሱ ምን ይሆናል? ይጸናል። ኢሳያስ 14 ቁጥር 24 ቁጥር 26 እና 27 የሰራዊት ጌታ እግዚአብሔር እንዲህ ብሎ ምሏል። እንደተናገርሁ በእርግጥ ይሆናል እንዳሰብኩም እንዲሁ ይቆማል። በምድር ሁሉ ላይ እግዚአብሔር ያሰበው ሐሳብ ይህ ነው። በአሕዛብ ሁሉ የተዘረጋች ላይ ሁሉ የተዘረጋች እጅ ይህቺ ናት። የሰራዊት ጌታ እግዚአብሔር ይህን አስቧል፣ የሚያስጥለውስ ማን ነው? እጁም ተዘርግታለች፣ የሚመልሳትስ ማን ነው? ኢሳይያስ 46 ቁጥር 9 እስከ 10 እኔ አምላክ ነኝና ሌላም የለም እና የቀደመውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔ ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ፣ ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ። እንዴት ግሩም ነው! እግዚአብሔር ለእኛ ፈቃዱ የማይለወጥ ከሆነ ምክሩ የሚጸና ከሆነ በዚህ በእግዚአብሔር ላይ መታመንን የመሰለ ምንም ነገር የለም። በሰው ላይ መታመን ይቻላል በሰዎች ለመደገፍ ይቻላል በዚህ ዓለም ላይ በብዙ ነገር ላይ ግን፣ እንደ እግዚአብሔር ያለ ማንም የማይለወጥ መታመኛ የለም። ብዙዎች ይህንን ስለማያውቁ እንደዚህ ላለው ብዙዎች ይህንን ስለማያውቁ ሰይጣን፣ ሰዎች፣ ክፉዎች ወይም ደጎች፣ ሀብታሞች ወይም ድሃዎች የእግዚአብሔርን እቅድ የሚለውጡ እየመሰላቸው በጣም ሲለፉት ያላቸው በተለይ በዚህ በፕሮቴስታንቱ ዓለም ውስጥ ከሰይጣን ጋር ያለው ግብ ግብ ሰይጣን ነው። በኢየሱስ ሌሊቱን ሙሉ የማይተኙ ሰዎች አሉ። የእግዚአብሔርን እቅድ መንገዳችንን ዘግቶታል ሰይጣን ብለው በቃ መኪና መንገዱ ሁሉ በሰይጣን የተሞላ ነው። ሰይጣን ኃይል አለው አዎ ልክ ነው። ክፉ ነው። ግን የእግዚአብሔርን እቅድ የመቃወምና እንዳይፈጸም የማድረግ ስልጣን፣ ችሎታ፣ አቅም፣ ጥበብ፣ ኃይል የለው ሰይጣን ብዙዎች እንደዛ ነው። ሰይጣን መንገዴን ዘጋብኝ፣ ሰይጣን ቤቴን እንደዚህ ያደረገ፣ ሰይጣን እራሳቸው እንደ ሰይጣን አክት እያደረጉ ሰይጣን የሚሉት ነገር እንደዘጋባቸው ይናገራሉ። እግዚአብሔርን አለማወቅ ነው። እግዚአብሔር በቅዱ በኃይሉ የማይለወጥ በችሎታው የማይለወጥ ችሎታ ያለው በኃይሉ እጅግ በጣም የከበረ አምላክ ነው። ሐሰተኛ ክርስቶስ እንደሚመጣ ጌታ ኢየሱስ ተናግሯል። አሁን አሉ ሐሰተኛ ክርስቶሶች ኬንያ ውስጥ በጣም እየተጨነቁ ነው። ሰዎች የሆነ እኔ ኢየሱስ ነኝ የሚል ሰው ተነስቶ ሰዎች የሆነ የሆነ ነገር እንዲያደርጉ መጾም አለባቸው ብሎ ከመቶ በላይ ሰዎች ሞተዋል። እኔ ክርስቶስ ነኝ የሚሉ እንደሚነሱ የጌታ ቃል ይናገራል። አይለወጥም ቃሉ ተነስተዋል። እንደውም ትናንትና የሆነ እዚህ አሜሪካ ያለ አንድ ጋዜጣ የሆነ በኢሜል የሚመጣልኝ ጋዜጣ አለ እና እዛው ኬንያ ነው። የዛሬ ከ320 ዓመት በፊት እንትን ኢየሩሳሌም ነበርኩኝ እኔን እንኳን አያክልም እድሜው ሰውየው እና ኢየሱስ ክርስቶስን አስተምሬው ነበር የእሱ አስተማሪ ነበርኩ ብሎ የተናገረ ሰው አለ። እንደዚህ አይነት እብዶች ናቸው ብዙዎች ነቢያት ነኝ የሚሉት አይምሯቸው ሐኪም ቤት መመርመር መፈተሽ ያለበት ስፐርጄን የሚባለው ሰባኪ ድሮ በጣም የታወቀ ሰባኪ ነው። በመካከላችሁ ራእይ ያለኝ ህልማለኝ የሚሉ ሰዎች ካሉ ቶሎ ብላችሁ የአይምሮ ህክምና ውሰዷቸው ብሎ ነበር። ለምን የእግዚአብሔር ቃል እንደዛ አይነት ነገር ስለ ስለማይፈቅድ ለሰዎች እና እንደዚህ አይነት ሰዎች ግን ይመጣሉ አይምሯቸው የተበላሸባቸው ወይም በሰይጣና መንፈስ የሚሄዱ እነዚህ የመጨረሻው ዘመን ምልክቶችና ክስተቶች ናቸው፣ ይሆናሉ። እነዚህም በኢየሱስ ስም በማለት ማስቀረት አንችልም። ይሆናሉ በማሰርም በሰዎችንም በመጥላትም ልናስቀረው አንችልም። የዓለም ታሪክ ማብቃት በጌታ በኢየሱስ ክርስቶስ የተነገረ ነው። የጌታ የኢየሱስ ክርስቶስ ዳግም ምጻት የተነገረ ነው። ስለዚህ እነዚህ ዓላማዎቹ በሙሉ አንድ ባንድ ይፈጸማሉ። ጌታ ኢየሱስ ከቅድስት ድንግል ማርያም እንደሚወለድ ዘፍጥረት ላይ የተነገረው ልክ እንደ ቃሉ በጊዜው እንደተፈጸመ፣ ጌታችን ኢየሱስ ክርስቶስ ዳግም ይመጣል። ቶሎ ይመጣል። ልክ እንደ ሐሳቡና እንደ ፈቃዱ ይፈጸማል። እግዚአብሔር ይመስገን። ስለዚህ እግዚአብሔር አይለወጥም የሚለውን ነገር ስናስብ በጣም ብዙ ነገሮችን ከቃሉ ጀምሮ የሚነካ እቅዱም ዓላማውም ታሪክንም ሁሉ የሚዳስስ ነገር እንደሆነ ማየትና ማሰብ በጣም ያስፈልጋል። የእግዚአብሔር አለመለወጥ ውጤት፣ አሁን የመጨረሻው መደምደማዬ ነው። የእግዚአብሔር አለመለወጥ ውጤት ጋ ስመጣ እግዚአብሔር አለመለወጡ ውጤት አለው ወይ? አው ውጤት አለው። ተመልከቱ፣ ትንቢት የሚል ኪያስ ምዕራፍ 3 ቁጥር 6 ነው። የዚህ መናገሪያ ምክንያት እኔ እግዚአብሔር አልለወጥም አለና እናንተ ያዕቆብ ልጆች ሆይ ስለዚህ ምን አይደላችሁ የጠፋቸው አይደላቸው። በጣም የሚገርም ነው ይሄ ክፍል፣ ትልቅ መጽናናት ያለበት ክፍል ነው። እግዚአብሔር ሕዝቡ ሕዝቡ ያለበትን ሁኔታ አውቆ ነው የተናገረው። ከባቢሎን ስደት ተመልሰዋል። ኢየሩሳሌም አካባቢ ሰፍረዋል እና ታላቅ መንፈሳዊ መነቃቃቶች ነበሩ። ግን ደግሞ የሆኑ መዋዠቆች እና መምታታቶች ነበሩ። በዛን ጊዜ ነው እግዚአብሔር እኔ እግዚአብሔር አልለወጥም ብሎ የተናገረው ብዙ ነገር ሲለወጥ አይታችኋል። ብዙ ነገር እንዳልነበረ ሆኗል። የሰዎች ባህሪ፣ አጠቃላይ የዓለም ሁኔታ ተለዋውጧል። ምድራዊ ፍርድ ሲቃወስ አይታችኋል። ራሱ ጤና ሲበላሽ አይታችኋል። ረሃብ ቸነፈር አይታችኋል። ብዙ ብዙ ነገር እኔ ግን አልለወጥም ነው እግዚአብሔር ያለው። እኔ አልለወጥም፣ እኔ አልለወጥም። በተለያየ ሁኔታ ውስጥ ላሉ ሰዎች ታላቅ ተስፋ ነው። እኔ እግዚአብሔር አልለወጥም የሚለው ቃል በእምነት መንገጫገጭ ውስጥ ላሉ ሰዎች የእምነት ማረጋገጫ ነው። እኔ እግዚአብሔር አልለወጥም የሚለው ቃል ለከፋን፣ ተስፋ ለቆረጥን ሰዎች ትልቅ መጽናናት ነው። ምክንያቱም ያልተለወጠ አምላክ ስላለን ወደ ሱ ዞር ብለን ያልተለወጠ በረከት ከሱ ዘንድ መቀበል እንችላለን። ስለዚህ ነው እግዚአብሔር፣ እኔ እግዚአብሔር አልተለወጥኩምና፣ አልለወጥምና ጠፋሁ ወዮ፣ ጠፋሁ ወዮ፣ ጠፋሁ እያላችሁ የምትሉ ሰዎች ኦ፣ ስሙ፣ አልጠፋችሁ፣ አትጠፉም ነው እግዚአብሔር የሚለው። እኔ እግዚአብሔር አልለወጥም፣ የያዕቆብ ልጆች ሆይ፣ ስለዚህ የጠፋችሁ አይደላችሁም። የጥፋት ስጋት፣ የጥፋት ፍርሃት ብዙ ሰዎችን አናውጧል። እግዚአብሔር አይለወጥም። በጥበቃው፣ በእንክብካቤው፣ በፈውሱ፣ በበረከቱ፣ በማዳኑ፣ በፍርዱ ስለዚህ አትጠፋም፣ አትጠፊም ነው መልእክቱ። እኔ ስለማልለወጥ አትጠፊም፣ እኔ ስለማልለወጥ አትጠፋም። እኔ ስለማልለወጥ ነገሮች ይለወጣሉ። እኔ ከአንተ ጋር ከአንቺ ጋር ለመደገፍ፣ ለማጽናናት፣ ለማቆም፣ ለመባረክ ሳልለወጥ እቆማለሁ ነው የሚለው እግዚአብሔር እና ይህንን የማይለወጥ አምላክ መሆኑን ማወቅ በጣም በጣም አስፈላጊ ነው። እና የመደምደሚያ ማሳሰቢያ አለኝ። እግዚአብሔር ከኛ የተለየ ነው። አለመለወጥ የሚባለው የማይተላለፍ የእግዚአብሔር ባህሪ በሱ ዘንድ ነው፣ ለሰዎች የማይሰጥ ማለት አንዳንዶች አሉ ሞኞች ናቸው። እኛ አዲስ ብሪድ ፌዝ ሙቭመንት ውስጥ ያሉ ሰዎች አዲስ ብሪድ የሆነ ሰው በጣም የፕሮቴስታንቱ ቤተክርስቲያን በእነዚህ ሰዎች ተለክፏል። አዲስ ብሪድ የሆነ ሰው እናመጣለን። ስለዚህ በዓለም ላይ እኛ ማንታመም፣ ማናረጅ፣ ማንሸመግል፣ ማንሞት እንሆናለን ይላሉ። እንደዚህ አይነት እግዚአብሔር ብቻ ነው የማይታመም የማይለወጥ፣ የማያረጅ፣ የማይሞት እግዚአብሔር ብቻ ነው። እኛ እንሞታለን እኛ እንሞታለን እናረጃለን። ያው ሽበት አውጥተናል፣ ተለውጠናል፣ እንለወጣለን። እግዚአብሔር ግን አይለወጥም። በዚህ በእግዚአብሔር ላይ መታመን እጅግ አስደናቂ በረከት አለው። ይሄ ባህሪ በእግዚአብሔር እና በእኛ መካከል የለየ ነው። ሰውንም በትክክለኛ ቦታው ላይ ያስቀመጠ ባህሪ ነው። ስለዚህ በእውቀት ማደግ፣ በጥበብ በቅድስና እኛ ከአንዱና ከብቸኛው ቅዱስና ፍጹም የሆነ አምላክ የተለየ መሆናችንን ማደግ አለብን። መለወጥ አለብን። መፈወስ አለብን። እኛ ምክንያቱም የተለወጠ የአካል ክፍል ስላለ እኛ መለወጥ አለብን ፍጡራን ስለሆነ እግዚአብሔር ግን አይለወጥም። ስለዚህ ምን እምነታችን ከልባችን ሆኖ በልባችን በዚህ በማይለወጠው እግዚአብሔር ላይ እርፍ እንድንል ሰላም እንድናገኝ በሱ ላይ ርፍ በማለት ከማይለወጠው ከሱ የማይለወጥ በረከት እንዲመጣልን ሁሉ ጊዜ በእግዚአብሔር ላይ መታመን አለብን። ሰው ይለወጣል፣ ፓስተር ይለወጣል። ነቢይ ነኝ የሚል ሊለወጥ ይችላል፣ እግዚአብሔር ግን አይለወጥም። በዚህ በሱ ላይ ብንታመን እግዚአብሔር አምላካችን በሱ ላይ በመታመናችን አስደናቂና ታላቅ ነገር በረከትን ለብቻችን፣ በብቻችን በግላችን ሊያደርግልን የሚችል አምላክ ነው እና እባካችሁ እኔ እግዚአብሔር አልለወጥም ያለውን እግዚአብሔርን እንደማይለወጥ በማመን በሱ ላይ በመታመን እንድንጸና እግዚአብሔር እንዲረዳን። ጸልዩ ሁላችንንም። እግዚአብሔር ስለ ቅዱስ ቃሉ እየተመሰገነ ይሁን። አሁን የምንዘምረው የመጨረሻ መዝሙር እሰይ በሰማይ ቤት አለኝ እሰይ የሚለው አይደለም፣ አምላክ እረኛዬ ነው ነው ቁጥር ሁለት ይሄ የማይለወጠው አምላክ እረኛዬ ነው ቁጥር ሁለት ቁጥር ሁለትን አብረን እንዘምረዋለን። አምላክ እረኛዬ ነው።